በማድመጥ መማር ጤና ይስጥልን። ውዴ በማድመጥ መማር ተከታታዮች፣ ይህ ወደ ተስፋይቱ ምድር ወደ አውሮጳ የሚሰደዱ አፍሪቃውያን ታሪክ አራተኛው የጭውውት ክፍል ነው። ባለፈው ክፍል ሊንዳ ሀገሯን ተሰናብታ ለትምህርት ወደ አውሮፓ አቅንታለች። በአውሮፕላኑም ውስጥ ከፍሎሬንስ ጋር ተዋውቃ በአጭር ጊዜ ውስጥ ወዳጅነት መስርታለች። በሌላ በኩል ወደ አውሮፓ በህገወጥ መንገድ ለመሰደድ ቆርጦ የተነሳው ፋርሃኒ ወደ አውሮፓ የሚያሸጋግሩት ግለሰቦች የሚነዷት መኪና ካመለጠችው በኋላ ከጓደኛው ሱሌጋ ኢንተርኔት ካፌ ተገናኝቷል። ታሪኩ ዛሬስ እንዴት ይቀጥል ይሆን? እንዳያመልጣችሁ ተከታተሉን። የዛሬው ርዕስ በውጭ አገር መጥፋት የሚል ነው። ፋርሃኒና ሱሌ ከኢንተርኔት ካፌው ተቀምጠው በአውሮፓ ጥገኝነት ለመጠየቅ እየሞከረ ካለው የፋርሃኒ ጓደኛ መሐመድ ጋር በኦንላይን ሲነጋገሩ እንጀምራለን። በኦንላይን ከማጋ እየተነጋገርክ ነው? ስጠብቅ እኮ ከአንድ ሰዓት በላይ ሆንም። አንዴ ጠብቀኝ መሐመድ ምን ሆና? አርሱ ላይ ስራ ላይ መሆኔን አታይም እንዴ? አበቃይም በየነገር የለ እንዴ ምን ሆናል እንዴ? እጭ እኔም እኮ ለረዥም ሰዓት ያደረግኩት በትክክል ያንን ነው። ከማ ጋር ነው ደግሞ የምታወራው? አይ አንተ የኢንተርኔት ፍቅረኛ ሳት ይዛ አይቀርም። አትጃጃል አቦ አንድ ጓደኛ ነው፣ ተሳክቶለት አውሮፓ ነው። ኧረ እባክህ አሁንም እዚያ ጥገኝነት እየፈለገ ነው። በዛ ላይ ህይወቱ ምን ያህል እንደተለወጠ እየነገረኝ ነው። በና ዲኖ ህይወቱ ተለውጣለች። እንዴት ባክ? በጥሩ ወይንስ በተቃራኒ ወደ ባሰ ችግር? ስንት የተሻለ ነው እንጂ። በሊልና ጠብቀኝ፣ አሁን አልቆይም። አረ እንደውም ካንተ ጋር ስለፋደድ በጣም እየቆጠረብኝ ነው። ሄድ እንጂ፣ አረ ሂድ በእናትህ። ቃ ይመቸጃለሁ። ይቅርታ መሐመድ፣ አዝናለሁ። ፋት እና የባህር ጠረፍ ጠባቂዎቹ ጀልባ ውስጥ አግኝተው ወደ ደሴቱ ተወሰዱኝ እያልከኝ ነው። ከዚያ ምን ተከሰተ? ታዲያ ከዚያማ ብርድ ልብስና ምግብ ሰጡን። ዶክተሩም የጤና ምርመራ አደረገልን። አንዳንዶቹ በሰውነታቸው ውስጥ የውሃ መጠናቸው በጣም አንሶ ስለነበረ በጣም ተቃጥለው ነበረ። ሌሎቹ ደግሞ በጣም ታመው ነበረ። ስለዚህ ደህና እንክብካቤ አግኝታችኋላ። እንዴታ! አውሮፓ መሆኑን ረሳው እንዴ? ሌላ ምን እንጠብቃለን? የሚቀጥለው ጀልባ መቼ እንደሚነሳ ታውቃለ? እሱንስ አላውቅም። ግን እንደ ሰማው ቴክስት ላደርግልህ እችላለሁ። በቃ ሺ በላሁን ወደ መጠለያችን መሄዴ ነው። ወይኔ ወይኔ ታድለ በጣም ነው። አይድል እኔም አለመውን አንተ እየኖርክበት ነው። በላ ትጥፋ ደናው ደናው። መሐመድ አመሰግናለሁ። ፋራሃኒ ጥገኝነት ጠይቆ አውሮፓ በሚኖረው ጓደኛው ቀንቷል። ጥገኝነት መጠየቅ ማለት በእርግጥ ምን ማለት ነው? ቀጥላችሁ አዳምጡ። ትንሽ ቆየት ብለን የበለጠ እንገነዘባለን። ይህ በእንዲህ እንዳለ በሚቀጥለው ቀን በማለዳ ሊንዳ አውሮፓ ውስጥ ቀጣይ በረራ ያላቸው ተጓዦች በሚያርፉበት አንድ የአውሮፕላን ጣቢያ በሰላም ታርፋለች። ወደ መጨረሻ ግቧ ለመድረስ ገና ሌላ አውሮፕላን መቀየር ይኖርባታል። እስቲ ይህንን ፈተና እንዴት እንደምትወጣው አብረን እንከታተል። ፈጣሪ፣ ያለ የአየር ማረፊያ በጣም ግዙፍና በህዝብ የተጨናነቀ እንዲሁም በስራ የተወጠረ ነው። ሌላኛው አውሮፕላን ለመቀየር የቀረኝ አርባ ደቂቃ ብቻ ነው። እሰይ፣ እንዲያውም እኚህን እመቤት ምን ማድረግ እንዳለብኝ ልጠይቃቸው። ይቅርታ እመቤቴ። አቤት፣ እንደምን አደሩ? ሰላም። ያውቃሉ፣ የት ይቅርታ፣ አውሮፕላን ሊያመልጠኝ ነው። እንዴ! ሴትዮዋ ጥያቄን እንኳን እስክ ጨርስኩ አልጠበቁኝም። ወይ ጉድ! እስኪ እዚህ ጋር ጋዜጣ ሰው የተቀመጡትን ሰውዬ ደግሞ ልሞክር። ጤና ይስጥልኝ። ጤና ይስጥልኝ። ይቅርታ ያድርጉልኝ እና የበረራ ቁጥሬን እየፈለግኩ ነበር። ምንም አቀው ነገር የለም። እዚህ ስመጣ የመጀመሪያ ጊዜ ነው። እንዴ ምን አይነት አቀባበል ነው? እዚህ ሰው ሁሉ በራሱ ችግር ተወጥሯል። መረጃ መቀበያ። አቤት አምላኬ፣ የተመሰገንክን። ጤና ይስጥልኝ። እባክዎን በረራ ቁጥር አምስት እንዴት እንደምደርስ ሊነግሩ እንችላል? እመቤቴ ምልክቶችን መከተል አለብሽ። ሁሉም ነገር በምልክቶች ላይ በትክክል ተጽፏል። ቀጥታ ወደፊት ሂጂ፣ ከዚያም ወደ ቀኝ ታጠፊ። ከህንፃ እንደወጣሽ ወደ ሁለተኛው አዳራሽ ግቢ እና መንገደኞች ለበረራ ወደሚዘጋጁበት ህንፃ አቅኝ። ከዚያም በደህንነት መፈተሻው ስር ማለት ይኖርብሻል። ከዚያ ስትደርሺ ወደ በር ቁጥር አምስት ልታመሪ ትችያለሽ። መልካም በረራ። እሺ፣ አመሰግናለሁ። እንደገና ምን ነበር ያለችው? መፈተሻው ጋር የለም የለም። የቀረኝ ጊዜ ካሰብኩት ያነሰ ነው። ሊንዳ ሄጂ ወደ ተባለችበት አቅጣጫ በድንጋጤ በመርበትበትና በጭንቀት ስሜት ተወጥራ ሩጫዋን ቀጥላለች። የሁለቱ ትሕትና ያልተላበሰ መንገደኞች መልስ ፈጽሞ በትውልድ አገሯ ከምታውቀው የተለየ ሆኖባታል። ታዲያ ይሄ ለሊንዳ ገና የመጀመሪያው ክስተት ነበር። በሌላ በኩል ወደ ሰሜን አፍሪቃ ስንመለስ ፋራሃኒ ከጓደኛው ሱሌ ጋር አውሮፓ ለመግባት ረከስ ያለ ዘዴ እንዳለ ደርሶበታል። ከሱሌ ጋር አብረው በባህሩ ዳር ሲንሸራሸሩ ያሰበውን ሊያብራራለት ነው። አዳምጠኝ ሱሌ፣ አውጥቼ አውርጄ ያገኘሁት ሀሳብ በአባት ጀልባ ባህሩን መሻገር እንድንሞክር ነው። በዚህ መንገድ ለእነዚያ አዘዋሪ ሰዎች ምንም መክፈል አይኖርብንም ማለት ነው የሚጠይቁት የት እየለለኝ ነው። በእውነት እንዴት ጥሩ ሀሳብ ነው ባክ። ለመሆኑ የአንድ እንዴት እንድናደርገው ነው የምታስበው? በል ስማ ፋራኒ፣ ቀልዱን ብትቶ ይሻላል። እንዲህ የምሬን እኮ ነው፣ እየቀለልኩኝ አይደለም። አንተ የአሳ አጥማጅ ልጅ ስለሆንክ ትንሽ ስለ ጀልባዎችና ስለ ባህሩ ታውቃለህ ብዬ አስባለሁ። አንተ የእውነት የምርህን ነው? አዎ እየቀለልክ ነው ብዬ ማስበው ፋራኒ። አዎን አባቴ የአሳ አጥማጅ ነው። ግን ያን ማለት ምንም ማለት አይደለም። እንዴት እንዴ! በትንሽ ጀልባ ተጭነን ብቻችንን አውሮፓ መድረስ በጭራሽ አይታሰብም። አውሮፓ ለመሻገር ሀያ ወይም ሀምሳ ስደተኞች በትልቅ ጀልባ ከሚሞክሩት ይልቅ በትንሽ ጀልባ የሚጓዙ ሁለት ስደተኞች የተሻለ ድል አላቸው። በጭራሽ! አንተ በእውነት እንትኑን እያሰብክ አይደለም። አስቤበት አለው እንጂ ሹሌ፣ ሌሎች የማያገኙት የተሻለ እድል ነው ያለን። ጀልባውን እንውሰድና እንጠቀምበት። ግን የአባቴ ነገርስ በቤተሰባችን አሳጥማጅነት ለዘመናት ሲወርድ ሲዋረድ የመጣ ሙያኮ ነው። የአባቴን ጀልባ አልስረቀውም ማለት ደግሞ አልችልም። አረ እንደሱ አደለም። የኑሮ ዋስትናው የተመሰረተው በዚሁ ጀልባ ላይ ነው። ደግሞም እስከ ሕይወት ፍጻሜ ነው የሚረግመኝ። ማን ስለ መስረቅ ጠየቀ? ትሄድና ስለ እቅዳችን ትነግራችኋል። አቦ ጀልባውን እንደሚያወሱን እርግጠኛ ነኝ። ማንኛውም አባት ልጁ ተፍጨርጭሮ ራሱን ሲችልለት ተደሳሽ ነው የሚሆን። ደግሞ እኛ ከሳካለን ቤተሰቦች ናቸው የበለጠ ተጠቃሚ የሚሆኑ። አረን እንዴ፣ ይሄ ስለ አውሮፓ የምታልመው ነገር ሁሉ እብድ ሳያደርገ አልቀረም። ፋራኒ፣ ለመሆኑ ግን አባቴ ምን አይነት ሰው እንደሆነ ታውቃለህ? የለም፣ የለም፣ የለም፣ የለም፣ አታውቀውም። የለም፣ አላደርገውም። እንዴ፣ በእቅድ መቀጠል ከፈለከ አንተ ራስህ አነጋግረው። ኡፍ፣ ሱሌ፣ መች ነው አድገ ሰው ምትሆ ነው? በየቀኑ በመቶ የሚቆጠር ሰዎች በራሳቸው ወደ አውሮፓ ለመሻገር በከተማችን በኩል ሳይልፉ ታያለ። አረን እነሱ ሊያደርጉት ከቻሉ እኛ ለምንድን የማንችል? በተጨማሪ ደግሞ እዛም ማውቃቸው ጥሩ ሰዎች እንዳሉኝ አስቀድሜ ያስረድቻለሁ። እዚያ በደህና ለመድረስ ከቻለን ተሳካልን ማለት ነው። አለቀ ፋራን፣ ይህ ሁሉ ጥሩና የሚያስጎመጅ ነው። ታዲያ ግን ብዙ ጥያቄዎች አሉት። የምን ጥያቄ? እንዲ ባህር ውስጥ ሰምተን ብንቀርስ? አንቀርም። ደግሞም እኮ በሻርኮች ብንበላስ? አራ፣ የምን ሻርኮ። በዛ ላይ ደግሞ ማዕበሎቹ ጠንክረው አቅጣጫችንን ብንስስት? አልኩ ደግሞም አውሮፓ መግባታችንን እንስተን ፈጽሞ ወደ ሌላ አጉር ብንጓዝስ? አየ እንግዲህ ፋራኒ ከዚህ ጉዞ ምን እንደሚጠብቀን እዛ ስንደርስ ደግሞ ምን እንደሚያጋጥመን ገና አናውቅም። አውሮፓ መሆን አሜሪካ ብንደርስ ምንድን ነው ልዩነት? ዋናው ቁም ነገር እኮ ከዚህ ድህነት ካደቀቃት አህጉር መገላገል። ልክ እንዳንድ ፖለቲከኛ ነው የምታወራው። እባክህ ፋራኒ፣ ምናልባት አንዱን መሆን ሳይኖርብህ አይቀርም። በጭራሽ! የኛ ፖለቲከኞችና መሪዎች ናቸው ሀገራችንን ያወድሙ። ምንም አይፈይዱም። ከእርሳቸውን ከመሙላትና የተፈጥሮ ሀብታችንን ከመሸጥ በስተቀር አንድዬ። ስልጣን ኮርቻ ላይ ከተንጠለጠሉ መልቀቅ አይፈልግም። ስልጣኑን የሙጥኝ ብሎ ለመቆየት ጭካኔና ማሰቃየትን ጨምሮ ማንኛውንም መንገድ ነው የሚጠቀሙት። እውነቱን ለመናገር ሀገራችንን በተመለከተ እንዲህ በጣም ጠንካራ ስሜት ያደረባ አይመስለኝም ነበር። ሁሌ በቃ ንግግር ሁሉ አውሮፓ አውሮፓ ብቻ ነበር። ይህን የምለው እኮ በሀገራችን ጥሩ የሚነገርነት ነገር ስለሌለ ነው። ግን ስማኝ ቀደም ሲል ስንነጋገርበት ወደ ነበረው ንግግር እንመለስና፣ ሀሳብን ወደ ወደኸዋ ሀሳብን በጣም አደገኛ ነው። ፋርሃኒ ግን አዎ ምንም አይደለም፣ አሪፍ ፈታኝ ጊዜ ይሆናል። በጣም አሪፍ፣ በጣም አሪፍ። አሁን የቀረን አባትን መጠየቅ። በመጨረሻም ፋርሃኒ የሱሌን ሀሳብ በማስለወጥ በአባቱ ትንሿ የእንጨት የአሳ ማጥመጃ ጀልባ ሕይወታቸውንም ለአደጋ አጋልጠው ቢሆን እየቀዘፉ አውሮፓ ለመግባት አሳምኖታል። ግን የሱሌ አባቲን ሀሳብ እንዴት ይቀበሉታል? በቅርቡ እንደርስበታለን። ይህ በእንዲህ እንዳለ በሌላ በኩል ሊንዳ አውሮፕላን ማረፊያ ውስጥ ወደ በረራ መነሻው በር ለመድረስ በሙከራ ላይ ናት። ግን ፍተሻ ቦታው ላይ ረጅም ሰልፍ አጋጥሟታል። ይቅርታ ባካችሁ፣ እንዳልፍ ፍቀዱልኝ። የምበርበት አውሮፕላን ሊያመልጠኝ ነው። እባኮን ቀበቶን ሳቶን እና ማንኛውንም ብረት ነክ ነገሮች ያውጡ። የጉዞ ሰነዶትንም ያሳዩ። ጌታ አውሮፕላኑ ሳያመልጠኝ መድረስ እፈልጋለሁ። ስሜ በድምፅ ማጉያ ልክ አሁን ተጠርቷል። ላፕቶፕ ወይም ማንኛውን ፈሳሽ ነገር በእጆ በያዙት ቦርሳ ይገኛል ወይም ማናቸውም ስለታም ነገሮች? አረ ምንም ምንም የለም። እባክዎትን መፍጠን እፈልጋለሁ። በረራዬ ሊያመልጠኝ ነው። ወጣቷ፣ ድምፅሽን ቀነስ አድርግና አሁን በዚህ መፈተሻ መሃል አይ፣ ሊንዳ በአውሮፕላን ማረፊያው በመፈተሻ መሳሪያ በኩል ስታልፍ አላርሙጮኋል። እንደው አይሮፕላኗ ሳያመልጣት በሰዓቷ ትደርስ ይሆን? ይህን ለማወቅ እስከሚቀጥለው የድራማ ክፍል ጠብቁን። በተስፋይቱ ምድር የአፍሪቃውያን ወደ አውሮፓ የስደት ታሪክ፣ የዛሬውን የጭውውት ክፍል በዚሁ እናበቃለን። ሊንዳ ወደ አውሮፓ ዩኒቨርሲቲ በምታመራበት ጊዜ ሌላ ምን ዓይነት ፈተና ይገጥማት ይሆን? ፋራኒና ሱሌስ የሱሌን አባት ጀልባቸውን እንዲያውሷቸው ያሳምኗቸው ይሆን? ይህንንና ሌሎችንም በሚቀጥለው አምስተኛ የጭውውት ክፍል ለማድመጥ ጠብቁን። እስከዚያው የአፍሪቃ ስደተኞች መጀመሪያ አውሮፓ ሲደርሱ ስለሚገጥሟቸው ሁኔታዎችና ስለሚያድርባቸው ስሜት ፌስቡክ ላይ ጻፉልን። እንዲሁም ጭውውቱን ድረገጻችን ዲደብልዩ ዶት ዲኢ ስላሽ ኤልቢ ላይ በድጋሚ ማድመጥ ትችላላችሁ። እስከዚያው ደና ሆኑ።